ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየትኛውም ወገን ቢሆን እውነቱን ለመናገር ከስሜት የጸዳ ሚዲያ ነወያለን የሚለው ነገር ብዙ አነጋጋሪ ይሆናል። በደንብ ሳሳው ለመናገር ጥቂቶች ሊኖሩ ይችላሉ። ግን በአመዛኙ ሚዲያውም ከፖለቲካ አስተሳሰብ እና አሁን ካለው ከፖለቲካ ሙቀት ነጻ የመሆን ችግር ይታይበታል ብዬ አስባለሁ። በመንግስትም በግልም አቶ አንዱዓለም አራጌ ናቸው። ወደፊት ይሄ ሀገር የወጣቶች ነው። ትልልቅ ሰዎች የሚኖሩት ለጥቂት ጊዜ ነው። ሀገራችሁን አጣጡ። እርስ በራሳችሁም አትባሉ። የማንም መጠቀሚያ እንዳትሆኑ። በማንኛውም በኩል የሚመጡ የፖለቲካ አመለካከቶችን በደንብ አድርጋችሁ መዝናችሁ፣ አይታችሁ፣ ጥቅምና ጉዳቱን አመዛዝናችሁ እርምጃ ውሰዱ። እኚህኛው ደግሞ አቶ በቀለ ገርባ ናቸው። ከዓለም ዜና በኋላ በሚቀርበው ውይይት ይመለሳሉ። የተማሩ ኢትዮጵያውያን ወደ ውጭ መሄዳቸው ይቀጥላል። ይሄ ደግሞ ግሎባላይዜሽን እስካለ ድረስ መቀጠሉ አይቀርም። ኢንስቲቱሽኖቻችን የተማረ ሰው ሀይል ፍላጎቱ በከፍተኛ ደረጃ እውቀት፣ ልምድ ያለው ባለሙያ መፈለጉ ሁልጊዜም ይኖራል። ይሄ አባይድ የሚባለው ድርጅት ትኩረቱ የእውቀት ዳያስፖራ ላይ ነው። ጊዜ የምለው ምንድ ነው? ሁኔታዎች ሲመቻቹ ይመለሳሉ። ና አገራቸውን ለማልማት የማይፈልግ ሰው ያለ አይመስለኝም። ግን ሁኔታዎችን ለማመቻቸት እንዲቻል ነው። ኢትዮጵያ በዓለም ዙሪያ በተበተኑ ልጆቿ ዘንድ ያለው የእውቀት ሀብት ተጠቃሚ እንድትሆን ጥረት ላድርግ ብለው የሚታትሩ ኢትዮጵያዊት አንጋፋ የጤና ጥበቃ ባለሙያና መሪ ዶክተር ተዋበች ቢሻው ናቸው። የዛሬ እንግዳችን ይሆናሉ። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ቅዳሜ መስከረም 19 ቀን 2011 ዓ ም ምሽት አስተናጋጅ ሰለሞን ክፍሌ ነኝ። ፕሮግራሙን ንጉሡ ታምረ ይመራል። አብራችሁም ታመሹ ዘንድ ያክብሮት ግብዛችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። እንደምን አመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍሳዬ ነኝ። ኢንዶኔዥያ ውስጥ ትላንት በደረሰው ከባድ ርዕደ መሬት ቢያንስ 384 ሰዎች እንደሞቱ 570 የሚሆኑት ደግሞ መቁሰላቸውን ባለሥልጣኖች ገልጸዋል። የመሬት ነውጡ መለኪያ 7.5 እንደሆነ ታውቋል። ፓሉና ዶንጋላ የተባሉ ከተሞች ደግሞ በሱናሚ ወይም በኃይለኛ ዝናብ በተቀላቀለበት ከባድ አውሎ ነፋስ ተመትተዋል። የሞቱ ሰዎች ብዛት በሺዎች የሚቆጠር ሊሆን እንደሚችል የሀገሪቱ ምክትል ፕሬዚዳንት ጃዙፍ ካላ አስገንዝበዋል። የመሬት ነውጥና ሱናሚው የደረሰው በመቶዎች የሚቆጠሩ ሰዎች በፓሉ ከተማ ላይ ባለው የባህር መዋኛ ቦታ ላይ ተሰባስበው በዓል ያደርጉ በነበረበት ወቅት ሲሆን ከባዱ ማዕበል ብዙ ሰዎችን ጠራርጎ እንደወሰደ የሀገሪቱ ባለሥልጣኖች ዛሬ ተናግረዋል። ፓሉ ከተማ ላይ ወደ 17,000 የሚጠጉ ሰዎች ወደ መጠለያዎች ተወስደዋል። የድኅረ ነውጡ መንቀጥቀጥ እስከ ዛሬ ድረስ ቀጥሎ እንደነበር ተገልጿል። የሱናሚው ፍጥነት በሰዓት 800 ኪሎ ሜትር ስለነበር ሕንፃዎችንና መሰረተ ልማቶችን እንደደረመሰ የአደጋ መከላከያ አገልግሎት ቃል አቀባይ ተናግረዋል። የዩናይትድ ስቴትስ ፌዴራል ምክር ምርመራ ቢሮ ለከፍተኛ ዳኝነት በታጩት ብሬት ካቫኖ ላይ አዲስ ምርመራ ጀምረዋል። ፕሬዚደንት ዶናልድ ትራምፕ ምርመራ እንዲካሄድ ያዘዙት የህግ መወሰኛ ምክር ቤት የፍርድ ኮሚቴ ባቀረበው ምክር ሀሳብ መሰረት ነው። በዳኛ ብሬት ካቫኖ ላይ ሰባተኛ የምርመራ ቢሮ ምርመራ አሁን ተጀምረዋል። አንድ ቀን የዩናይትድ ስቴትስ ከፍተኛ ፍርድ ቤት ታላቅ ዳኛ እንደሚሆኑ እውቅና ያገኛሉ ሲሉ ፕሬዚዳንት ትራምፕ ትላንት ማታ የትዊተር መልእክት አስተላልፈዋል። የሁለተኛ ደረጃ ተማሪ እያሉ አንዲት የ15 ዓመት ዕድሜ ልጅን ሊደፍሩ ሞክረዋል በሚል ክስ የሚካሄድባቸው ምርመራ ውሱን መሆን አለበት በሚል ከአንድ ሳምንት ባነሰ ጊዜ ውስጥ እንዲከናወን ፕሬዚዳንቱ አዘዋል። አንድ የዋሽንግተን የሚገኙ የፌዴራል ወረዳ ዳኛ ሁለት መቶ የሚሆኑ የዩናይትድ ስቴትስ የምክር ቤት አባላት በፕሬዚደንት ዶናልድ ትራምፕ ላይ ባቀዱት ክስ የመመስረት ሂደት ለመቀጠል ህጋዊ ቦታ አላቸው የሚል ብይን ሰጥቷል። የምክር ቤት አባላቱ ትራምፕ የመንግስት ባለሥልጣኖች ካለ ምክር ቤት ፈቃድ የገንዘብ ትርፍም ሆነ የውጭ መንግስታት ስጦታን ለመቀበል አይችሉም የሚለውን በሀገሪቱ ህገ መንግስት የሰፈረውን አንቀጽ ጥሷል የሚል ክስ አቅርበዋል። ዳኛ ኤሜት ሰለቫን የክስ ፈቃዱን የሰጡት ትላንት ነው። ትራምፕ በዓለም ዙሪያ የንግድ ተቋማት አሏቸው። የዋይት ሀውስን በኦፊሴል ስራ የሚጎበኙት ትልልቅ የውጭ ሰዎች ብዙውን ጊዜ ዋሽንግተን ዲሲ በሚገኘው የትራምፕ ሆቴል ያርፋሉ። መንግስት በፍርድ ቤት ለፕሬዝዳንቱ መከራከሩን እንደሚቀጥል የሀገሪቱ የፍርድ ሚኒስቴር ገልጿል። ባለፈው ሮብ የተጀመረው የህዝባዊ ወያነ ሓርነት ትግራይ ጉባኤ ነገ ይጠናቀቃል ተብሎ ይጠበቃል። በጉባኤው ማገባደጃ ላይ በቀጣይ ፓርቲውን የሚመሩ የማዕከላዊ ኮሚቴ አመራሮች እንደሚመረጡ ተገልጿል። እስከ ዛሬው ዕለት በጉባኤው የተካሄደውን ውይይት አስመልክቶ የጉባኤው ፕሬዚደንት አባል አቶ ጌታቸው ረዳ መግለጫ ሰጥቷል። ሙልጌታ አመሃ ከመቀለ ዝርዝር ዘገባ ልኮልናል። የሕዝባዊ ወያነ ሐርነት ትግራይ አስራ ሶስተኛ ድርጅታዊ ጉባኤ እስከ ዛሬ ሁለት የድርጅቱ ማዕከላዊ ኮሚቴ ያቀረበውን ሪፖርት ጉባኤውን እየተወያየ ቆይቷል። በዛሬ ሁለትም ሪፖርቱ በአባላቱ መጽደቁ የጉባኤው ፕሬዝዳየም አባል አቶ ጌታቸው ረዳ በሰጡት መግለጫ ተናግሯል። በጉባኤው ሀገራዊ ጉዳዮች ሲገመገም ለትግራይ ክልል ባለው ተጽዕኖ አንጻር ነው የታየውም ብሏል። ሀገራዊ ሁኔታን የሚተነትነው ጀነራል በሆነ መልኩ ጎጃምን ተከሰተ ወለጋ ምን አለ በሚል አይደለም። ይሄ የሌላ የኢህአዴግ ስራ ነው የሚሆነው በምን ደረጃ እ አጠቃላይ ትሬንዶች ነው የምናየው። ለምሳሌ ሰላምና የመረጋጋት ይሹ አሁን አንድ ነገር ክሊር መሆኑ መቻል አለብን። ሀዋሳ ነው ጉባኤ የሚካሄደው። ሀዋሳ ለሚደረግ ጉባኤ ጉባኤተኞቻችን ደሴ ቁርስ አይበሉም። አሁን አውቶቡሶች በዛ ያሉ ይህንን ካልገመገምኩ ኃላፊነት የጎደለኝ የሰላም ሁኔታን ከዛ አንጻር ለምሳሌ እናየዋለን ማለት ነው። ይህን ያልገመገመ ጉባኤ የውሸት ጉባኤ ነው ማለት ከዛ አንጻር ነው። ምነው ሰላም የሰላም ሁኔታ እንገመግመው ዋናው የሰላም ሁኔታ የሌሎች ክልሎችን የሰላም ሁኔታ ቀጥታ የመገምገም ጉዳይ ሳይሆን ከትግራይ እንቅስቃሴ ጋር በተያያዘ ምን ኢምፕሊኬሽን አለው የኤርትራን ጉዳይ እናያለን። ለምሳሌ የኤርትራን ጉዳይ የምናየው ነው ይሄ ሁለትዮሽ ግንኙነት የሁለቱም መንግስታት በሚመለከት ለመዘባረቅ አይደለም። የትፔልፍ ጉዳይ አይደለም። እሱ በኢህአዴግ ሌላ መድረክ አለ። ኢህአዴግ ሆነ ህምት ተነተነበት። ግን አጎራባች ህዝቦች ስለሆኑ ከራሳችን ጠቀሜታ አንጻር ምንድን ነው ያለው ትርጉም ብለን እዚህ እናያለን። ሀገራዊ ሁኔታ ስንተነትን የሀገርን ሁኔታ የመተንተን ኃላፊነት ለራሳችን ሰጥተን አለ ለእኛ ባለው ኢምፕሊኬሽን ይህን ይህን ብለን እናነሳለን ማለት ነው። ከዛ አንጻር ያየነው ሲሪየስ የህግ የበላይነት መጓደል አለ ብለን ያው በኢህአዴግም ደረጃ የገመገምነው ስለሆነ ችግር የለውም። የሰላም ሁኔታ የጣጎራዋች ውዞቻችን የጋራ ተጠቃሚነት ተረጋግቶ በድሮ ፍቅራቸው በድሮ ወንድማማችነታቸው የሚቀጥሉበት ሁኔታ የሚጠናከርበት ጉዳይ ላይ እነዚህም ሁሉ አንስተናል። ዋናው ትግራይን ነው ማዕከል የሚያደርገው። ህወሀት በጉባኤው ሬውተ ዓለምን ይቀይራል ወይ ተብለው ተጠይቀው አቶ ጌታቸው ፓርቲው የቆመለት ማህበረሰባዊ መሰረት አለ፣ በዚህም ይህንን ማህበረሰብ የሚፈለገውንም ለውጥ አላመዘገበም የሬዊቲ ዓለም ለውጥም አናደርግም ብለዋል። ሁኖም ግን ለየጊዜው የሚመጥኑ የፖሊሲ ሀሳቦችና ስትራቴጂዎች ማሻሻል ይኖራል ሲሉ ገልጿል። በክልሉ ነባራዊ ሁኔታ አንጻር በአሁኑ ጊዜ ያለው የአስተዳደር መዋቅር የማስተካከል ስራ ለመፈጸም አቅጣጫ ተቀምጧል ብለዋል። የዲሞክራሲ ምህዳር ለማስፋትም ትኩረት ይደረግለታል ብለዋል። ተጠቅሷል። ፖለቲካ ምህዳር ከማስፋት አንጻር አረና ችግሮች ይደርሱበት ነበረ። ሮል አውት አላደረገውም። ምክንያቱም ችግሮች የሚደርሱት ነሰሰሌ በድርጅቱ ሊቀመንበር ወይም በድርጅቱ ስራ አስፈጻሚ ብቻ ላይሆን ይችላል። ከታች እስከላይ መዋቅሩ ከዲሞክራሲ ምህዳር ከማስፋት ጋር በተያያዘ ያለው ግንዛቤ ክላሪቲ የጎደለው እስከሆነ ድረስ ችግሮች አይኖሩም አይባልም። አሁን እነዚህ ችግሮች መኖር የለባቸውም። መብቱን መጠቀም ማለት ያው ለምሳሌ ክልል የማስተዳደር መብት ወይ ፍላጎት መጠቀም ቢቻለው ስታሸንፍ ነው። ከዛ አንጻር አድረነም ቢሆን እንደ ማንኛውም ፓርቲ በደንብ ተጠናክሮ አደረጃጀቱን አስፍቶ አባላት መልምሎ ምሮ መግለጫ መስተ ከተንቀሳቀሰ እንዲንቀሳቀስ መፍቀድ አይደለም። የኛ ስራ መፍቀድ የሚባል ነገር አይኖርም። ግዴታ ነው መንቀሳቀስ መቻል አለበት። ከዛ አንጻር የነበሩ እንቅፋቶች፣ አንድ ቅድም ያነሳሁት እንደ አቅጣጫ ያስቀመጥ ነው። ፖለቲካ ሪፎርም ብለን ካስቀመጥናቸው ነገሮች አንዱ ይሄ፣ ይህን ማስፋት ነው። ሚዲያዎቹ የኢህአዴግ ሊደርሺፕ ከአሁን በፊት የነበረውም አሁንም ያለው የነበረበት ችግር ነጸብራቆች ናቸው። ሚዲያዎቹ አዝማሪዎች እንዲሆኑ ተደርገው ነው የተቀረጹት። አቋም ሲቀይሩ አያስጠነቅቁም። በዛ ደረጃ አሁንም ዶክተር አብይንም የሚያስደስት ስራ የሰሩ አይደለም የሚያስደስት የሚመስላቸው ነው የሚሰሩት እንጂ የሚያስደስት ነው የሚለው እርግጠኛ ናቸው ብያለሁ። በአግባቡ ኢህአዴግ ስላልተጠቀመበት እና የቅኝቱ ነው የፈጠርናቸው ሚዲያዎች እነሱ መሆናቸው ነው እንዳለመታደል ሆኑ የካልኩ በኋላ ግን ዴሞናይዝ የማድረግ ቲፒኤልኤፍ ያለፈው መንግስት የቲፒኤልኤፍ መንግስት ነበር የሚል መልእክት የማስተላለፍ ፍላጎት የሚዲያው ብቻ አይደለም። ብዙ ፖለቲከኛም ይሞክረዋል። አብሮ በደንብ ቢሰራው የነበረ ነገር። ለምሳሌ ስም መጥቀስ ሳያስፈልግ፣ ባህር ዳር ማረሚያ ቤት ውስጥ ድብደባ አይፈጸም ከነበረ ድብደባ የሚፈጸመው በትግራይ ፖሊሶች ሊሆን አይችልም። ወለጋ ማረሚያ ቤት ውስጥ ድብደባ ከነበረ ግን ለመፍጠር የሚፈለገው ምስል ድብደባ ቅጥቀጣ ለሆኑ ሰዎች ይሰጣል። ብዙ ይሰፈር ነው። የሚመጣው ብዙ ልማት ልማት ሌላ ሰፈር መስጠት እንደዚህ አይነት ነገር አለ። እሱ አደገኛ ነው። እሱ ኢህአዴግ ውስጥ እናስተካክሏለን ብለን ተስፋ የምናደርገው እንደዚህ አይነት ነገር ብሌም ብሌሙ ለአንድ አንድ ባልዲ ውስጥ የመክተት ነገር ነው። በተረፈ ህወሀት እንደ ማንኛውም የኢህአዴግ ድርጅት ድርሻውን ይወስዳል። የጥፋቶች ሙሉ ጥፋት የህወሀት ሊሆን አይችልም። ህወሀት ብቻውን ያስተዳድረው ሀገር ስለሌለ ከዚህ ውጭ ያለፈው ዘመንና የሚለው ይቀንሳል። አሁን ትንሽ የጋራችን እንደሆነ እየተግባባን ይመስለኛል። አሁንና አሁን የሚቀጥለው ጉባኤ ላይ የተሻለ የጋራችን እንደሆነ በደንብ የምናሳሆንበት እድል ይፈጠራል የሚመታል ያው ተስፋ ነው። ጉባኤው ነገ ይጠናቀቃል ተብሎ ይጠበቃል ያሉት አቶ ጌታቸው ረዳም በዚህ የመሰረትም ፓርቲው እስከ ቀጣይ ጉባኤ የሚመሩ የማዕከላዊ ኮሚቴ ስራ አስፈጻሚ፣ እንዲሁም ሊቀመንበርና ምክትል ሊቀመንበር ይመርጣል ተብሎ ይጠበቃል ሲሉ ገልጿል። በእኛ እምነት አሁን ስራውን ለፕሬዚዴንቱ ያስረከበው ማዕከላዊ ኮሚቴ ኦልሬዲ በመተካካትም መተካካት የሚባል የቆየ መርህም የሚወጡ ሰዎች አሉ። ከዛ በተጨማሪ በተለያዩ ምክንያቶች ከፓርቲው አመራርነት መውጣት አለብን ብለው ያመኑ ሰዎችም ይኖራሉ። በዋናነት ግን የፓርቲውን ቀጣይ ተልዕኮ መምራት የሚያስችል ብቃት ያላቸው ወጣቶች ምሁራንም፣ በትግል ውስጥ ሊሳተፉ የሚችሉ ሴቶች፣ እነዚህ ሁሉ በተለያየ ደረጃ ሊገቡ የሚችሉበት እድል ይኖራል ብለን ተስፋ እናደርጋለን። እንደ አቅጣጫ ሲሆን ነው የምናምንበት። እንግዲህ ውሳኔው የጉባኤ ነው የሚሆነው። ባለፈው ዓመት ድርጅቱ የጥልቅ ታድሶ ብሎ ባካሄደው ግምገማ ወይዘሮ አዜብ መስፍን፣ አቶ ብርሃነ ጽጋብ፣ አቶ ብርሃነ ኪዳነ ማርያም እንዲሁም ወይዘሮ አረጋሽ በየነ ከማዕከላዊ ኮሚቴ አንስቷቸዋል። እነዚህ በጉባኤው እየተሳተፉ ናቸው ወይ ብሎ ቪኦኤ ለአቶ ጌታቸው ረዳ ጥያቄ አቅርቧል። እሳቸውም ሲመልሱ ወይዘሮ አዜብ ታግደው ስለነበረ እሳቸው እየተሳተፉ ይገኛሉ፣ የቀሩት ሌሎች ግን ተባሯል ስለዚህ አልተሳተፉም ሲሉ መልሷል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ቀጣዩ ቅንብር እናልፋለን። በወቅቱ የኢትዮጵያ ሁኔታ ላይ የተቀናበረ ዝግጅት ነው። ኢትዮጵያ ውስጥ ዘር ተኮር ግጭቶች ሁሉንም ወገን የሚያሳስቡ ናቸው። በተለይ በቅርቡ ቡራዩ ውስጥ የተከሰተው ግጭት ለሰው ሕይወትና ንብረት መጥፋት ምክንያት ከመሆኑም ባሻገር ቀድሞ ተቻችሎና ተፈቃቅሮ የኖሩ ማኅበረሰቦችን እያራራቀ ይመስላል። ሕይወታቸው ለጠፋና ንብረቶቻቸው ለወደሙባቸው ወገኖችም ፍትሕና ጥቃት አድራሾቹን በገለልተኛ ወገን ተጣርቶ ለፍርድ እንዲቀርቡ እየተጠየቀ ነው። በሀገሪቱ ሰላም ለማስፈንና የተጀመረውን የፖለቲካ ለውጥ ለማስቀጠል መገናኛ ብዙሀንና ማኅበረሰብ ሚዲያዎች ኃላፊነት አለባቸው። በኢትዮጵያ ዲሞክራሲያዊ ለውጡ እንዲመጣ ብዙ መሥዋዕትነት የከፈሉ ወጣቶችስ ለዘላቂነቱ ምን ሚና ይኖራቸዋል? ትዝታ በላቸው ሁለት እንግዶች ጋብዛ ዋይታለች። አቶ አንዱአለም አራጌና አቶ በቀለ ገርባ ናቸው። እንግዲህ ሁለታችሁ እስር ቤት ውስጥ በመቀራረብ አልፎ ተርፎ ደግሞ የዶክተር ማርቲን ሉተር ኪንግን የሰላማዊ ትግል ስልት በጽሁፍ ወይንም በመጽሐፍ መልክ ማዘጋጀታችሁን በአሜሪካ ድምጽ ራዲዮ ዘግበናል። ያንን መሰረት በማድረግ ነው በቅርቡ እንግዲህ ኢትዮጵያ ውስጥ የተከሰተው ግጭት የማይደገምበትና አገሪቱ በእርጋታ የጀመረችውን የፖለቲካ ታድሶ ስለምትቀጥልበት መንገድ ለመወያየት ያሰብነው። ስለ ትብብራችሁ አመሰግናለሁ አቶ በቀለ ገርባ፣ እንዲሁም አቶ አንዱ አለም አራጌ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ፣ እንግዲህ እንደምታውቁት ይህን ውይይት ቀደም ብለን ከአንድ ሳምንት በፊት ነበረ ያቀድነው። በመሀሉ አልተሳካልንም ነበረ። ትላንት ግን በአምስት የኦሮሞ የፖለቲካ ድርጅቶች የተሰጠ መግለጫ አቶ በቀለ በርሶ የተነበበው ማለት ነው። ትንሽ አነጋጋሪ ሆኗልና እሱን ሳናነሳ ማለፉ ትክክል አይሆንም። አንዳንድ ከተሰጡ አስተያየቶች በቡራዩ የተፈጸመውን ግድያ ጠበቅ አድርጋችሁ ያለማውገዝና ይህን ኢሰብአዊ ድርጊት የፈጸሙ ለፍርድ እንዲቀርቡ ያለመጠየቅ ኃላፊነት የጎደለው ነው፣ ለአንድነትም ለወደፊት የሚያሰጋ ነው የሚሉ አሉ። እና መጀመሪያ እዚህ ላይ አስተያየቶን ልውሰድ። በጣም አመሰግናለሁ። አዎ አምስት የኦሮሞ ድርጅቶች የሆነን አንድ መግለጫ አውጥተን ነበረ። መግለጫው በዋናነት ያተኮረው ሰሞኑን በተከሰቱ አንዳንድ ክስተቶች ዙሪያ ነው እና እንደሚታወቀው መስከረም አምስት ቀን የኦነግ አመራር ወደ ሀገር በሚመለስበት ጊዜ በአዲስ አበባ አካባቢና አዲስ አበባ ውስጥ የሚኖሩ ኦሮሞዎች አጠባበል ለማድረግ ወጥተው ነበረ። በእለቱ ህዝቡ ወደዛ በሚወጣበት ሰዓት ጥቂት ግለሰቦች መሳሪያ ይዘው ወደ ቡራዩ አካባቢ ተንቀሳቅሰው በሴቶችና በህጻናት ላይ ጉዳት አድርሰዋል እና የሰው መሞትም ደርሰዋል። ከዛ በኋላ ሮቹ ወይም ደግሞ ጡላ አቀባበሉ የወጡ ሰዎች ወደ መኖሪያቸው በሚመለሱበት ወቅት ይሄ ነገር ተከስቶ ያያሉ። በተለይም ደግሞ የአንድ ስድስት ዓመት ህፃን ልጅ አሟሟት እጅግ አሳዛኝ ሆኖ ተገኝቷል። በዛ ምክንያት ሰዎች እንደሞቱ ሰምተናል። የከፍተኛ የሰው ህይወት እንዳለፈም ሰምተናል እና ይሄ ሁላችንንም ያሳዘነ ነው። ሁላችንንም ያስቆጣ ነው። ስለዚህ እኛ ይሄ መሰረቱ ምንድን ነው የሚለው ነው ለማየት የሞከር ነው። መሰረቱ አንድ ከኋላ ያለ ድርጅት አለ፣ የፖለቲካ ድርጅት ይኖራል። ምክንያቱም እነዚህ ህዝቦች ሊጣሉ የሚችሉም አይደሉም። በብሄር ደረጃም ደግሞ ዛሬ ህዝቡ ብሄር ለይቶ የሚጣላበት ጊዜም አይደለም፣ ሁኔታውም የሚፈቅድ አይደለም፣ የሚል ነገር ነው ያለ። ስለዚህ የፖለቲካ ድርጅት አለ ከጀርባው። ይህንን አለ ለማለት ያሰኘን ደግሞ አንድ በጣም ግልጽ የሆነ ነገር አለ። ለምሳሌ አርባ ምንጭ ላይ አንድ ቡራዩ ላይ ችግር እንደሚፈጠር ታውቆ በቅድሚያ ሰልፍ ለመውጣት ያንን ለመቃወም ፈቃድ ተጠይቆ ነበር። ይሄ አንድ ማሳያ ነው። ቡራዩ ላይ ይሄ ነገር ተከሰተ። ሶስተኛ ነገር ወዲያው በሚዲያ ይሄን ያህል ሰዎች እንዲህ በእንዲህ እንዲህ አይነት ሁኔታ በኦሮሞ በቄሮዎች እንዲህ አይነት ነገር ተደርጓል የሚል ነገር በዜና ማሰራጫ በተለይም ደግሞ አሁን ይሳት ብለን በጠቀስ ነው ሚዲያ አማካኝነት እየተራገበ ሲሄድ ሶስቱም እየተቀናጀ ነው፣ ከአንድ አካባቢ የመነጨ ነው፣ አንድ የፖለቲካ ድርጅት የሚመራው ነው የሚል እምነት አደረብኝ። ስለዚህ ይሄ ሊደገም አይገባም። ሀይል ይባል ይገባል ይሄንን የፈጸሙ መጀመሪያ ከዚህ ድርጊት ጀርባ ያሉ ሰዎች ሊጠየቁ ይገባል። ግለሰቦችም ሆኑ ቡድኖች ለሕግ እንዲቀርቡ እና የሕግ የበላይነት በተግባር እንዲረጋገጥ እንጠይቃለን ብለናል። አላወገዛቸውም የሚባለው ነገር ትክክል አይደለም ብለ ማለት ነው እና ትሪገር ያደረገው ነገሩን ያነሳሳው የዛ ሕፃን ልጅ በአሰቃቂ ሁኔታ መገደል ነው። ከዛ በኋላ ደግሞ እሱን ተከትሎ በሕዝብ ቁጣ አንዳንድ የሚባል ከሚችል በላይ ትልቅ ችግር ተከስቷል። ያ አሁን ነገር ሁሉ አሳዛኝ ነው። ሁሉም የሞቱት ዜጎቻችን ናቸው። ግን ለዚህ መንስኤ የሆነው አካል ይጠየቅ የሚል በመግለጫችን ጠይቀናል ማለት ነው። በቀለ እንግዲህ አንድ ነጥብ ያነሱታል። ቀደም ብሎ ግድያው ከመፈጸሙ በፊት ሰልፍ አርባ ምንጭ ውስጥ እንዲካሄድ ጥሪ ቀረበ እያሉትን ካሁን ቀደም በፌዴራል የፖሊስ ኮሚሽነሩም ይሄን ነገር ጠቅሰው ነበረ። ነገር ግን ከአርባ ምንጭ ከገሞ ጎፋ የመጡትን የአገር ሽማግሌዎች ባህል መሪ የሆኑትን ስናናግር አይደለም ግድያው ራሱ ቀደም ብሎ የተጀመረ ነው። ከኦነግ መግባትም ጋር ከባንዲራም ጋር የተያያዘ አይደለም የሚል መልስ ነበረ እሳቸው የሰጡን። ይህንም በፕሮግራም ደረጃ ስለሰራ ነው በእኛ በኩል ያለውን ለማቅረብ ፈልጌ ነው። ነገር ግን ከእናንተ በኩል የኦሮሞ ወጣቶች ፈጸሙ የሚባለውን ግድያ ያለማወላወል አውግዘናል ነው የሚሉት? እርስዎ አውግዘናል። እኔ ጅማ ላይ ኦዴድ ዳኛ ጉባኤ ላይ በክብር እንግዳነት ተገኝቼ በጣም ሰፊ የሆነ ለማንኛውም ሰው ግልጽ በሆነ ሁኔታ ይሄ ሊወገዝ የሚገባ ትክክል ያልሆነ አካሄድ፣ በተለይም ደግሞ የኦሮሞ ጥሮች በማናቸውም ላይ በምንም አይነት መንገድ ትንኮሳ እንኳን ቢደረግባቸው በማንም ቡድንም ግለሰብም ብሔርም ብሔረሰብም ላይ እጃቸውን ማንሳት እንደማይገባቸው በአጽንኦት ደግሜ ደጋግሜ አስገንዝባለሁ። ይሄ ሁሉ ግን እምነታችን በሰላም ዙሪያ በብሔር ብሔረሰብ ከብሔር ብሔረሰቦች ጋር አብረን ለመኖር በወንድማማችነት አብረን ለመኖር ካለን ጽኑ እምነት የተነሳ ነው። በማንኛውም ምክንያት የተነሳ አይደለም። ግን ቀደም ብለሽ ስላነሳሽው ነገር ሀገር ሽማግሌዎችን ጠይቀናል የምትይው ነገር እኛም ደግሞ በማስረጃ የያዝ ነው፣ በጽሁፍ የተደገፈም ስላለ ይህኛውን እንኳን ለመቀበል አዳጋች ነው። ይሄንን አስፈላጊ ከሆነ ወደፊትም በፖሊስም እንዲረጋገጥ በህግ አንጻሪም ለመከታተል እንዲያመች በማስረጃነት የተቀመጠ ነው ወደፊትም ይሄ በዚሁ መልክ ይታያል ማለት ነው። ይሄ ግለሰቦችን በመጠየቅ ልክ ነው፣ ልክ አይደለም፣ ከዚያ በፊት ከዚያ በኋላ የተጀመረ ነው ለማለት አይቻልም። በሰነድ የተቀመጠ ጉዳይ ነው እና ተአማኒነቱ ያን ያህል ነው ለማለት ነው። እንግዲህ ቀደም ሲል የአንድ ሚዲያ ስምም ጠቅሰዋል። ድርጅት በስም አልጠቀሱም። ሆን ብሎ የተደረገ የድርጅት ዓላማ ነው ብለዋል። በተጨባጭ ፖሊስም እየመረመርኩ ነው እያለ ነው። እስካሁን ቀዝቃሹም ማን እንደሆነ እስካሁን አልተናገረም። ነገር ግን ወደ አቶ አንዱዓለም አራጌ ሊሄድና አቶ አንዱዓለም እንግዲህ ከአንድ ሳምንት በፊት የኦነግን መግባት ተከትሎ በተቀሰቀሰው ግጭት በአዲስ አበባም በቡራዩም ፖሊስ መርምሮ ማን ናቸው ኃላፊዎች ውስጥ የሚልን ድረስ ሀምሳ ስምንት የሚሆኑ ሰዎች ህይወታቸው እንደ ጠፋ ንብረት እንደ ወደመ በሺዎች የሚቆጠሩ እንደ ተፈናቀሉ ነው የሚነገረው። ከዚያው ጋር ተያይዞ ደግሞ መገናኛ ብዙኃን የአካባቢው ፖሊሶች ይህን ነገር ከማስቆም ይልቅ ዝም ብለው ያዩ ነበር የሚል ትችትም እየሰነዘሩ ነው። ይሄን ሰምተው ከሆነ እዛ ላይ አስተያየቶን ቢሰጡን። ቀደም ብሎ ደግሞ አቶ በቀለ ገርባ በተናገሩት ላይ ያለትን አስተያየት ቢያክሉ ደስ ይለኛል። እግዚአብሔር ያክብርልኝ ትዝታ። እኔ ጉዳዩ ይሄ የአንድ ሰሞን ጉዳይ ወይንም አሁን ካለው ለውጥ ጋር ብቻ የተያዘ አይደለም። ባለፉት ሀያ ዓመታት ምናልባትም ከዛ በላይ ጀምሮ በሀገራችን ከሀምሳና ከአርባ በላይ እንደዚህ የዘር ግጭቶች ሲደረጉ ኑረዋል። አሁን እንኳን በቅርቡ በኢትዮጵያ ሶማሌ እና በኦሮሞ ወንድሞቻችን መካከል እጅግ የሚዘገን እልቂት መደረጉ እናውቃለን። የሀያ ሰባት አመት የዘር ፖለቲካ ምን አይነት መዘዝ እንዳመጣብን የሚያሳይ ነው። ግን አሁንም ከዛ አለመማራችንን ነው የሚያሳየው። አሁን በቅርብ ስላለ ሁኔታ ብዙ ማለት አልፈልግም። ሌሎችም ብዙ ማለት ያለባቸው አይመስለኝም። እንዲህ አይነት ነገር በእውነት ፍጹም በደመነፍስ የሚደረግ ነገር ነው። ኢሰብዓዊ ነው። እንደ ኢትዮጵያዊነቴ እጅግ አፍራለሁ። ማንም ይፈጽሙ ማንም፣ እንደ ሰው ማነስ ይሰማኛል። ትልቅ ውርደትም ነው። በታሪካችንም በጣም ሁልጊዜ የምናፍርበት ታሪክ ነው። አንድ ጠቅላላ ነገር መናገር ንፈልገው ምንድን ነው፣ ማናችንም ከፍ ማለት አለብን። ከስሜት በላይ መሆን አለብን። ና ውስጥ መግባት የለብንም። ና አንድ በኩል አንዱ ለምሳሌ ሌሎች መረጃዎች ይሰማለሁ። እኔም የሰማቸው አሉ፣ ሌሎችም የሚሏቸው አሉ፣ አቶ በቀለም ያነሳቸው አሉ እነዚህ ነገሮች ሁሉ በእኔ እይታ መጣላት ያለባቸው በገለልተኛ ወገን ነው። በገለልተኛ ወገን ምክንያቱም ስሜታዊ ያደርጋሉ ነው፣ በጣም ስሜታዊ ና ወደ መጥፎም ነገር የሚወስድ ነው እና ምናልባት እውነት የምንለው ነገር እጃችን ላይ እንኳን ቢኖር የምንናገርበት ጊዜ ወሳኝ ነው። መቼ ነው የምንናገረው? እውነት የተባለው ነገርስ መቼ ነው መነገር ያለበት? ምን አይነትስ ውጤት ሊያስከትል ይችላል? የሚለውንም ሚዛን ላይ ማስቀመጥ ያለብን ይመስለኛል እና ከዛ አንጻር አንዳንድ የነት ጉዳዮችን በጥሞና እና በሰከነ መንገድ መያዙ ያስፈልጋል። ምክንያቱም በዚህ አሁን ሚዲያ ባለበት ዘመን ነገሮች፣ መሪዎች እየወጡ የመሰላቸውን ወይንም አለን የሚሉትን መረጃ እያወጡ በሚናገሩበት ጊዜ በሚሊዮኖች ልብ ውስጥ ምን ተዘርቶ እንደሚያድር ማየት እየቻለ ነው እና በተቻለ መጠን በገለልተኛ ወገን ቢታይ ደግሞ በፓርቲዎች መካከልም ልዩነትም ካለ የተደረገ ነገር ካለ ከመወቃቀስና ከመጎጋገዝ ይልቅ በመከባበርና በመደማመጥ በመሟማር ተቀራርቦ ችግሩን መፍታቱ ነው አሁን ካለንበት ወደ ተሻለ ዘመን ሊያሻገረን የሚችለው ብዬ አስባለሁ ና በግሌ ጉዳዩ ላይ አስተያየት መስጠቱ እኔም የዛው ስህተት አካል እንዳልሆን እሰጋለሁ ና አይጠቅምም ብዬ ስለማስብ መረጃዎች ቢኖሩኝም በዚህ ሰዓት መናገሩን አልመርቅም። እሺ አመሰግናለሁ። እንግዲህ ላቀረብኩት ጥያቄ አስተያየቶን ከመስጠት ተቆጥበዋል አቶ አንዱ ዓለም፣ ምናልባትም ነገሩን አራግቦ ወደ ለየለት ነገር ላለመውሰድ ብለው እንደሆነ ይገባኛል። እንግዲህ የሚዲያ ወይም የመገናኛ ብዙሃን ጉዳዮች ተጠቅሷል። አሁን መገናኛ ብዙሃን ወደ ሀገር ገብተዋል። ውጭ የነበሩ የመገናኛ ብዙኃን እነኚህ የመገናኛ ብዙኃን የተቋቋሙበት ምክንያት አላቸው። ቀደም ብሎ የኢትዮጵያ ሕዝብ የመናገር ወይንም የመተንፈስ መብት አልተሰጠውም በሚል የተመሰረቱም የመገናኛ ብዙኃን ናቸው። አሁን አገር ውስጥ ገብተው በሚሰሩበት ጊዜ በምን አይነት መልኩ መራመድ የሚገባቸው ይመስላችኋል፣ በእናንተ አመለካከት? ምክንያቱም ኢትዮጵያ ተሁለታችሁ እንደምታውቁት ሰላሟ እንደ እንቁላል መጠበቅ ያለበት ጊዜ ነው። በአሁኑ ሰዓት እንዴት አርገው ነው ማበርከት የሚችሉት? አቶ በቀለ ገርባ። ከሁሉም በኩል ያሉ የመገናኛ ብዙሀን ይሄ የመገናኛ ብዙሀን ሚና በጣም ትልቅና ግዙፍ ነው። በተለይም ፖለቲካዊ ይዘት የሚይዝ ከሆነ አደገኝነቱ ያናህል ነው። መልካምነቱም ደግሞ እንደዚያው ነው። በእኛ ሀገር በምንመለከትበት ጊዜ የመገናኛ ተቋሙን ማን ነው የሚያዘው? ማን ነው የሚጠቀምበት? ለምን አገልግሎት ውስጥ ነው መጀመሪያውን የተቋቋመው ብለን ብናይ ብዙዎቹ ከፓርቲ ነጻ የሆኑ ወይም ደግሞ ከሆነ ቡድን የተለዩ መገናኛ ብዙሀን በሀገራችን ብዙም የሉም። ነጻ የሆነ የመገናኛ ብዙሀን አለ ለማለት በጣም አስቸጋሪ ነው። ሁላችን እንደምናየው ማለት ነው። በዓለም ዙሪያም ብዙ እውቀቶችን በሕዝቦች መካከል ያሉ ግጭቶችን አባብሰው ለከፍተኛ አደጋ ህዝቦችን የዳረጉ ለከፍተኛ ህይወት መጥፋት ምክንያት የሆኑ የሚዲያ ተቋማት እንዳሉ ከታሪክም እንረዳለን። በህይወት ዘመናችንም ያየናቸው የታዘብናቸው ጉዳዮች ናቸው። ይሄንን ስንፈራ ነበረ ግን የፈራ ነው እኔ አሁን በምመለከተው መጠን የፈራ ነው ቀርቷል ለማለት አልችልም። ምክንያቱም አሁን እኛ ስሙን ጠቅሰን ያነሳ ነው ሚዲያ ወገንተኛ አይደለሁም ብሎ ቢልም እንዴት አይነት ወገንተኛ እንደሆነ ለአድማጭ ለኢትዮጵያ ህዝብ መተው አስፈላጊ ይመስለኛል። ይሄ ሚዲያ የሚያስደስታቸው የሚያስደስታቸው ሰዎች እንዳሉ እናውቃለን። ነገር ግን በአንጻሩ ደግሞ እጅግ በጣም የማይረኩበት ወይንም ደግሞ የሚቃወሙ ኢትዮጵያውያን እንዳሉ ሚዲያ ሚዲያ ተቋሙ ያውቅ እንደሆነ አላውቅም። ግን አንድ ነገር ጠቅሼ ለማለት ያህል ለማለት ያህል ከዚህ በፊት ለምሳሌ ኦሮሞን ትግልና ጤሮዎችን በተመለከተ ያቀረባቸው ቪዲዮዎች አሉ፣ የሐሰት ቪዲዮዎች። ሌላ ቪዲዮ አስገብቶ ሌላ ዘፈንና ሌላ እንትን አስገብቶ ህዝቡን ለመቀስቀስና ወደ ከፍተኛ ግጭት ለመውሰድ ያደረገው ጥረት ህዝባችን ራሳችንን የምናውቀው ነው። በኋላ በአንዱ ጉዳይ ላይ ቅርታ እንደጠየቀም ይታወቃል። ነገር ግን ይቅርታ ያልጠየቀባቸው ሌሎች ነገሮችም አሉ። የግለሰቦችን ስም ከማጥፋት ጀምሮ በቡድኖች እና በህዝቦች ላይ የሚያደርገው ዘመቻ ቀላል አይደለም። አንድ ትንሽ ምሳሌ ጠቅሼ ልለፍና ዛሬ ስንተና ወይም ትኩረት በሚለው ፕሮግራማቸው ሲያቀርቡ ስላወጣ ነው መግለጫ፣ ድርጅቶች ናቸው መግለጫውን ያወጡት። ነገር ግን ቀኑን ሙሉ ለምሳሌ ታሊያ አድርጌ ሀያ ሁለት ጊዜ የኔን ስም አቶ በቀለ ገርባ ብለው የኔን ስም ሀያ ሁለት ጊዜ አንስተው አብጠልጥለው እንደፈለጉ አድርገው ቀኑን ሙሉ ሲሰድቡኝ ውለዋል ተቀባብለው። እና ይሄ ምን አይነት ሚዲያ ነው? ማንን ነው ከኔ ጀርባሲ ያለ ሰው ማን አለ? የኔስ ደጋፊ ይኖር ይሆን አይኖር ይሆን? ይሄንን ያውቁ፣ ራሴን መከላከል በማንችልበት ሁኔታ ይህን ያህል በአንድ ሰው ላይ ዘመቻ ማድረግ አስፈላጊነቱ ምንድን ነበረ የሚለውን ብንመለከት እንዲሁም ለማሳየት አነሳሁት እንጂ ለማሳያነት አነሳሁት እንጂ ራሴን ለመከላከል ብዬ አይደለም። ነገር ግን ከግለሰብ ስንና ዝና የበለጠ ህዝቦችን ማጋጨቱ ደግሞ ኢሞራላዊና ህገወጥም ስለሆነ ይሄ ይቁም። አይገባም፣ ትክክል አይደለም የሚል መግለጫ ነው ያወጣነው። እስካሁን ቪዲዮዎቹን ከ ለመረጃነት የያዝናቸው ዳውንሎድ ያደረግናቸውም አሉ። ይሄ ወደፊት በታሪክም በህግም ፊት ሊቀርብ የሚችል ጉዳይ ሊሆን ይችላል። ስለዚህ ይህንን በዚሁ አግባብ እንሄድበታለን። ግን ይሄ ሚዲያ ፈጽሞ ፈጽሞ ታማኒ ነው ለማለት ወይንም ደግሞ ኢትዮጵያን ህዝብ እያገለገለ ያለ ሚዲያ ሳይሆን ህዝቦችን ለማጫረስ ሆን ብሎ አቅዶ እየሰራ ያለ ሚዲያ ነው ብዬ ለመናገር። አቶ በቀለ አንድ ነገር ምንድን ነው፣ አሁን እኛ ስለ ተወሰነ አንድ ሚዲያ ለመወያየት አይደለም እዚህ የተገናኘ ነው። ይሄ ሚዲያ የሚያናፍሰውን ወይንም የዘገበውን ለመከታተል ና አይደለም ብዬ እኔ በጥያቄ መልክም እርስዎ የሚናገሩትን መልስ ለመስጠት ያዳግተኛል። በሌላ በኩል ደግሞ የኦሮሞ ማህበረሰብ እወክላለሁ የሚል መገናኛ ብዙሀን ያልሞቱ የኦሮሞ ወጣቶችን ቁጥር ጠቅሶ ይሄን ያህል ሞቱ ብሏል፣ ያራግባል። በሌላ በኩል ደግሞ ካሁን ቀደም ባለቤቱ የተናገራቸውን ሁሉ እየጠቀሱ የሚያናፍሱና ለልዩነት ተጨማሪ ሀሳብ የሚሰጡ ወገኖች አሉ። አሁን ከዛ ሁሉ ርቀን ወደ አንድነትና ወደ ሰላም የምንመጣበትን መንገድ ነበረና የምንወያየው። የመገናኛ ብዙሀኑ እዚህ ኖሮ በማይከላከልበት ሁኔታ ድርጅቱን ወይንም ሰራተኞቹን ወክዬ መናገር አልችልም። እስቲ ወደ አቶ አንዱ አለም አራጌ ሊሄድ። አቶ አንዱ አለም በሌላ በኩልም እንዲሁ አደለን እንዴ ስሞታ የሚቀርበው መገናኛ ብዙሀኑ በጎደለው መልክ ነው የሚሰሩት ኢትዮጵያ ውስጥ ይባላል። ለሕዝብ ግጭትም ኃላፊነት እንዳለባቸው ይጠቀሳል። እንግዲህ በእኛ ሀገር እንደሚታወቀው ለረጅም ጊዜ የአንድ የፓርቲ አገዛዝ እና የሚዲያ ዶሚናንስ የነበረበት ሀገር ነው። እሱ በመሰበሩ ደስ ብሎናል። ለያሁን እንግዲህ ቀጥታ ባይሆንም በተዘዋዋሪ የሚጠቀሱትን የመገናኛ ብዙሀንም ይህ ዶሚናንስ የአገዛዙ የሚዲያ የበላይነት ተሰብሮ ሕዝቡ አማራጭ እንዲያገኝ ስላደረጉት አስተዋጽኦ አክብሮት አለኝ። ትልቅ ትግሉ እዚህ ደረጃ እንዲደርስ ትልቅ አስተዋጽኦ አበርክተዋል። ያ አንድ ነገር ነው። አሁን ግን ለዚህ ለፍሬ የበጣም ደግሞ የትግላቸው ውጤት የሆነውን ይሄን የዲሞክራሲ ጽንስ የመንከባከቡ ጉዳይና በአግባቡ እንዲወለድ የማድረጉ ሂደት ላይ ትንሽ እንግዲህ ስሜታዊነት እየተንጸባረቀ ይመስለኛል። ያ ደግሞ ህዝቡም እንዲሁ የታገለለትን የዲሞክራሲ ትግል መልሶ አፈር ውስጥ የሚከት ይመስለኛል። ስለዚህ በየትኛውም ወገን ቢሆን የተጠቀሱት ሚዲያዎች ሲሆኑ ሌሎችም ፍጹም በኃላፊነት ስሜት ሊመሩ ይገባል የሚለው ነው የእኔ ትኩረት። እስካሁን ስላለው ጉዳይ ህግ መታየት አለበት። የህግ የበላይነትን ደግሞ የሚከበረው የምንለማመደውን በዚህ አይነት መንገድ ነው። አሉ የተባሉ መረጃዎች ሁሉ ተጠናክረው መቅረብና ቅድምም እንደ ተባለው የዘርግጭቱን የቀሰቀሰው አካል ማን ነው የሚለውን ጉዳይ ጨምሮ ለፍርድ ቤት መቅረብ አለበት። ተከሳሾች ተከሰው ጥፋተኛው መታወቅ አለበት። ከዛ ደግሞ እነሱን መቅጣት ሳይሆን ከዛ ከሚገኘውም ደግሞ ትምህርት እንደ ሀገርም እንደ ህዝብም እንደ ሚዲያም እየተማረ መሄድ አለብን። በአጠቃላይ ግን የእኛ ሀገር የሚዲያ ሁኔታ በጣም በእንጭጭ ደረጃ ነው የሚገኘው። በየትኛውም ወገን ቢሆን እውነቱን ለመናገር ከስሜት የጸዳ ሚዲያ ነወያለን የሚለው ነገር ብዙ አነጋጋሪ ይሆናል። በደምብ ሳስታውላ ለመናገር ጥቂቶች ሊኖሩ ይችላሉ። ግን በአመዛኙ ሚዲያውም ከፖለቲካ አስተሳሰብና አሁን ካለው ከፖለቲካ ሙቀት ነጻ የመሆን ችግር ይታይበታል ብዬ አስባለሁ። በመንግስትም በግልም ያለው ሚዲያ እንደ ነጻ ሚዲያ ሆኖ እንትን ገዝፎ የወጣ ነገር የለም። ገና ሁሉም ጅምር ላይ ነው። ክስተቶች ይኖራሉ። በቀን በሌሊት የምናየው ነገር የምንሰማው ነገር ነው። እሱ ግን አጠቃላይ ነገር መልሶ ግባተ መሬቱን የሚያፋጥን ስለሆነ ሁላችንም ከዚህ የማያዳግም እርምት ወስደን አስተማማኝ የሆነ የዲሞክራሲ ሽግግር እንዲኖረን፣ ዲሞክራሲ እንዲመጣ ሚዲያዎችም እርስ በርሳቸው በመግባባት በመነጋገር ቢሰሩ፣ ቅሬታም ካለ ደግሞ ሚዲያዎችም ከፓርቲዎች ጋር ከመሪዎችም ጋር ውይይት የተደረገ የመግባባት አይነት ስሜት ቢኖረ ሽግግር በቅጹ እንድናልፈው ጥሩ ነው። ላለ ወደ ወጣቶች ጉዳይ ሊሄድ ይህን በኢትዮጵያ የተገኘውን የዲሞክራሲ ጭላንጭል ወይንም የዲሞክራሲ ክፍተት በማምጣት ብዙ ሰዎች የኢትዮጵያን ወጣቶች ነው የሚያመሰግኑት። ከቄሮ ከፋኖ፣ ከዘርማ እስራትና ስቃይ ብቻ ሳይሆን ስደት እንዲሁም ህይወታቸውን ያጡ በርካቶች ናቸው እና እነዚህ ወጣቶች ይህን ከባድ ዋጋ የተከፈለበትን ለውጥ እንደምን በሰላም ጠብቀው ዘላቂ ያደርጉታል አቶ በቀለ አቶ በቀለ በተለይ ከእስር እንደተፈቱ አዳማ ላይ ወጣቶችን ሰብስበው ሲያነጋግሩ የሚያሳይ አንድ ቪዲዮ አይቼ ነበረ ምን ብለው ሲመክሯቸው ነበረ? እናንተ የምትፈጽሟቸው በጎም ይሁን ጥሩ ነገሮች የማህበረሰባችሁ ነጸብራቅ ነው የሚሆነው ብለው ሲመክሯቸው ነበር። ዛሬ ምን ይላሉ ወጣቶችን? አዎ ያው እንግዲህ አንዳንድ ጊዜ ችግራችን የምንፈልገውን ብቻ መርጠን ስለምንሰማ ነው እንጂ እኛ እስር ቤት ከተፈታን ጊዜ ጀምሮ አንድም ጊዜ ጠባጫሪ የሆነ ነገር በደጋፊዎቻችን በአባላቶቻችን ዘንድ ሰብከን አናውቅም። ምክንያቱም ህጋዊነት ብቻ አይደለም፣ ሞራላዊነት አለ፣ እምነት አለ፣ አስተዳደግ አለ፣ ብዙ ነገሮች አሉ። ስለዚህ እኛ ሰው ብሎን አድርጉ ብሎን ወይንም ህግ ገድቦን ሳይሆን እምነታችን በሰላም ዙሪያ ያለን እምነት ጽኑ ስለሆነ ነው። ከሁከት ምንም የሚገኝ ጠብ የሚል ነገር የማይኖር መሆኑ ስለምንረዳ ነው። በህዝቦች መካከል ያለው ልዩነት የብሔር ብቻ አይደለም፣ የፖለቲካ ብቻ አይደለም። ሰው በብዙ መንገድ ይለያያል። ነገር ግን አብሮ ከመኖር ውጭ ሌላ አማራጭ የለውም። ልዩነቶቻችንን በህብረት እንደ ውበት ይዘን አስተናግደን አብረን የምንኖርበትን መንገድ ሁሉ ስንመቅድ ነው እዚህ የደረስነው፣ እየሄድንበት እኔ በበኩሌ በየደረስኩበት ገጠርም ሆነ ከተማ ሳደርግ የነበረው ይሄ ነው። ማንም ዘመቻ ቢያደርግብኝም ቢተውም ወደፊትም የማደርገው ይህ ብቻ ነው። ይህንን ለሞራሌ ስል ብቻ ነው የማደርገው። እና አሁን የተፈጠረው እውነተኛ የሆነ ፖለቲካ እናካሂድ ህዝቦችን ወደ ብጥብጥ የሚመሩ ነገሮችን እንተው። ይሄንን ከሚያደርጉ ጉዳዮች አንዱ ደግሞ የሚዲያ ገለልተኛ አለመሆን ነው። ከእነዚህ ሚዲያዎች ደግሞ ይሄ ነው ብለን እውነቱን በመናገራችን የዚህ ሚዲያ ለምን ተነካ ነው እንጂ የተባለው። እኛ ምን ጊዜም ቢሆን በየደረስንበት ቦታ ሁሉ የምንሰከው ስለ ሰላም ነው። ለአባላቶቻችንም ለደጋፊዎቻችንም ዛሬም ወደፊት የምናደርገው ይሄ ነው። ያለንም አማራጭ ይሄ ብቻ ነው። እንደ አገርም የተራኮትን፣ እንደዚህ የተጣላን፣ የተጋጨን በዚህ ድህነት ላይ በዚህ ሽግግር ወቅት ይሄንን ልናደርግ አንችልም፣ አፎርድ አናደርግም። ይሄን ማንም እንኳን ፖለቲከኛ ይቅርና ማንኛውም ተራ ሰው ይገነዘበዋል። ስለዚህ እኛ ባለንበት ቦታ ሁሉ ግጭቶች እንዳይፈጠሩ ጥረት እናደርጋለን። የግጭቱን መንስኤ በምንጠቁምበት ጊዜ ግን ለምን እውነት ተናገራችሁ ብሎ የሚጮሁብን ልንጠበል አንችልም። አሁን ያለው ነገር ይሄ ብቻ ነው። ችግሩን የሚያባብስ አካል አለ። ያ አካል እጁን ይሰብስብን ያለው እንጂ ግጭት እንዲባባስ በየትኛውም ስፍራ አናደርግም፣ አይሞከርም። በእኛ ምክንያትም በምንም አይነት መንገድ ግጭት አይኖርም። ይህንን ወደፊት እናጠናክራለን። በዚህ በኩል ስጋት እንዲኖር አያስፈልግም። እኛ በአቋም ደረጃም በሞራል ደረጃ የሚያዝኑ ጉዳይ ስለሆነ ይህን እንገፋበታለን ለማለት ነው። እሺ። ግን አቶ በቀለ የመገናኛ ብዙኃንን ሚና በተመለከተ ይሄ እርግጥ ነው፣ የታወቀ ነው። ሩዋንዳ ውስጥ ሰባት መቶ ሺህ ሰው እንዲፈጅ ምክንያት የሆነው የመገናኛ ብዙኃን ሚና ነው። ነገር ግን የአንዱን የመገናኛ ብዙኃን ጉድለት ሲያነሱ በሌላውም በኩል ያለውን ደግሞ ያለ ማንሳት በሌላው ማህበረሰብ ላይ ደግሞ ፕሮፓጋንዳ ይነዛል የሚባለውን ያለ ማንሳት ኃላፊነት የጎደለው አይመስሎትም? እውነት ነው። አዎ፣ ይህንን መጥቀስ ያለብኝ ይመስለኛል። ይሄ ሚዲያ ብቻ አይደለም። ምናልባት በሽፋናቸው የተለያዩ ሊሆኑ ይችላሉ። ወይም ደግሞ የሚነዙት አደገኛ ፕሮፓጋንዳ ማግኒቲዩድ ሊለያዩ ይችላሉ። ሌላም መጥቀስ ያለብኝ ሚዲያ ሊኖር ይችላል። እውነት ነው። ለምሳሌ ከኦሮሞ ትግል ጋራ ሲምፐታይዝ የሚያደርግ የሚዲያ ተቋም እንዳለ ይታወቃል። እነዚህ የሚዲያ ተቋሞች በአንድ ወቅት ትግሉን በአንድ አቅጣጫ ይመራ በነበረበት ጊዜ እየተቀባበሉ በመንግስት ላይ ከፍተኛ ጫና ሲያሳድሩ የነበሩ ናቸው። ሁኔታዎች ካለፉ በኋላ መጫወት የጀመሩት ሚና የተለያየ ነው። ይሄንን ስል ሌሎች ድርጅቶች ወይም ደግሞ የሚዲያ ተቋማት የሉም ለማለት አይደለም። ሁሉም የሚዲያ ተቋማት ሊወገዙ ይገባሉ፣ የመንግስትም ይሁን የግልም ይሁን የድርጅትም ይሁን ዝም በህዝብ ላይ ለርካሽ የፖለቲካ ጥቅም ብለው የሚያነሳሱ በተለይ በሰው ዘር መካከል ልዩነትን ምክንያት በማድረግ ፈጣሪ የፈጠረውን ልዩነት ምክንያት በማድረግ በዚህ ዙሪያ አደገኛ የሆነ ጨዋታ እንዳይጫወቱ ሁላቸውም ጥንቃቄ ማድረግ እንደሚገባ በእርግጥ መናገር ነበረብኝ። እነዚህ ሚዲያ ተቋማት በሙሉ መታቀብ እንዳለባቸው ማረጋገጥ አስፈላጊ ነው፣ ሊያደርጉ ይገባል የሚል እምነት አለ። አመሰግናለሁ። አቶ አንዱ አለም እንግዲህ አቶ በቀለ ከሁከት ማንም አይጠቀምም ብለዋል። እርግጥ ነው በተለይ ደግሞ ከዘር ግጭት የሚጠቀም የለም፣ ምክንያቱም የሚተርፍና ባለቤት የሚሆን የለም እና ከዚህ አይነት ሁኔታ ወጣቶች እንዲቆጠቡ ምን ምክር ይለግሳል እንግዲህ ወጣትነት ትልቅ በአንድ ሰው የእድሜው እድሜ ላይ ትልቁ ምዕራፍ ይመስለኛል በእውቀት የሚያድግበት በአካል የሚገዝፍበት እና ለህይወቱም ደግሞ ትልቅ የሆነ መሰረት የሚጥልበት በሀገርም ደግሞ ደረጃ ሲታይ ወጣት ትልቅ የሀገር ሀይል መሆኑን በቅርቡ ታሪካችን እንኳን አይተናል አሁን ዛሬ የምናየውን ለውጥ ብዙ ወጣቶቻችን እራሳቸውን ሰውተው ከእኛ ዕድሜ ግማሹ እንኳን ሳይኖሩ ሳይሰስቱ ያመጡት ለውጥ እንደሆነ እናውቃለን። እና አንድ የወጣት ኃይል ለሀገር ግንባታም ሆነ መጪውን ዘመን ለማስተካከል ወሳኝ ኃይል ነው። ነገር ግን ደግሞ ያ ወጣት ኃይል ፍጹም የለውጥ ኃይል ሊሆን የሚችለው የሰከነ አስተሳሰብ ሲኖረው፣ ካለፈው ስህተት መማር ሲችል፣ ምን ማድረግ መብቱ እንደሆነ እና ምን ማድረግ መብቱ እንዳልሆነ ሲያውቅ የሚገባውንና የማይገባውን ለይቶ በሰከነ መንገድ ሲሄድ። ልጅ ሲሆን ከአባቱ የተሻለ ካልሆነ እንደ አባቱ ይባላል። በእኛ ሀገርና አባቶቻችን እንደኛ በጭቆና በመከራ ውስጥ በረሀብ ውስጥ እየኖሩ እንዲህ አይነት የወረደ የዘረኝነት ተግባር አሳይቶ አያውቁም። በመከራም ውስጡ ነው፣ በአገዛዝ ቀንበርም ውስጡ ነው። ዛሬ የምንኮራባቸውን ታሪኮች እጅ ለእጅ ተያይዘው ጽፈው በደማቸው ያለፉ አባቶች አሉ። እኛ ሲሆን ከእነሱ መሻል አለብን። ካልሆነ ግን ከአባቶቻችን ማነስ የለብንም እና ካለፈው ታሪካችንም መማር አለብን። ወጣቱ ራሱ በህይወቱ ቆርጦ ያመጣውን ይህንን ትልቅ ለውጥ መልሶ ሊያባክነው ሊያበላሸው ፈጽሞ አይገባም። ዘረኝነት ትልቅ ትልቅ ትልቅ ነቀርሳ ነው። እንደ ሰው ማነስ ነው። በቀለ እስር ቤት ውስጥ የኔን ህይወት ታድጎኛል። በዘር ቢሆን ኑሮ ምናልባት እኔ መሞት ነበረብኝ። እዛ ላይ የከፈለው ዋጋ ሰው መሆኔን አይቶ ነው። እና እኛን የሚያቆራኘን ከዛም በላይ ኢትዮጵያዊ መሆናችን በአንድ ላይ የተገመደ ተስፋ ያለን ሰዎች መሆናችንን ያሳያል። ስለዚህ ከምንም በላይ ሰብአዊ ባህሪያችን ገዝፎ ሊታይና ልንሰራበት ይገባል ብያምናለው ና ይህንን ካላደረግን ወጣቱ የሚያበላሸው የራሱን ተስፋ ነው። ነገ በአንድ ሰው ላይ የፈጸመው ወንጀል ከራሱ ጋር አብሮ እስከ መቃብር ድረስ የሚከተለው ወንጀል ነው ና እንዲህ አይነት የምናፍርበትን ታሪክ ጽፈን እንዳናልፍ መጠንቀቅ ያስፈልጋል። ሌላ ጉጣቱ ትግሉን ታግሏል፣ ግን አመራር ሊሰጥ አይችልም። አመራርም የሚሰጥ ከሆነ በየፓርቲዎቹ ታቅፎ የፓርቲዎች መዋቅር ላይ አልፎ ለስልጣን ሲበቃ ስልጣን ሲይዝ ነው አመራር መስጠት የሚችለው እንጂ በደቦ በየአካባቢው ብይን የሚሰጠውን አካሄድ ማቆም አለበት። ማንም ያደርገው ማንም፣ ይሄ ይሄ ግብታዊነት ነው። ይሄ የትም አያደርስንም። እና ዘረኝነት በደመነፍስ የሚደረግ ነገር ነው እና እንደ ሀገርም ያጠፋናል። ከምንም በላይ ደግሞ የወጣቱን ትውልድ ተስፋውን ያጨልመዋል። ስለዚህ እጅግ የሰከነ ነገር ያስፈልገዋል። በኃይል ሳይሆን በውይይት በጥላቻ ሳይሆን በፍቅር ሰው ላይ በመፈራረጅ ሳይሆን ወደ ራሳችን በማየት በስሜታዊነት ሳይሆን ደግሞ በሰከነ ሁኔታ እያንዳችን ራሳችንን ማየት አለብን። የራሴን ካጸዳው በቀለ ራሱን ወደ ውስጡ ካየ ችግሮቻችን በከፍተኛ ሁኔታ ይቃለላሉ። ና በግብታዊነት ወደ ሌላ ነገር ከማየታችን በፊት ወደየ ራሳችን ማየትና መስከን፣ መመካከር ያስፈልገናል ብዬ አስባለሁ። ና ወጣቱ የራሱን ተስፋ የራሱን ሀገር እንዳያጨናጉል እንዳያበላሽ አደራ ለማለት ወዳለሁ። በጣም አመሰግናለሁ። እንደው የማጠቃለያ ለአቶ በቀለ ገርባ እድል እስጥ ግን ጥያቄ ላክል ብዙ ጊዜ የፖለቲካ ሀይል ከበስተ ጀርባ አለ። ወጣቱ ወደ አጉል አላማ እንዲሄድ የሚያንቀሳቅሰው ወይንም በገንዘብ የሚከፍለው ሀይል አለ ይባላል። ለዚህ ወጣቱ እንዳይታለል፣ ለእንዲህ አይነት እኩይ ተግባር ሌላ መጠቀሚያ እንዳይሆን፣ እስካሁን ማን ይሄን ነገር እንደሚያስደርግ በመንግስት ጸጥታ ኃይሎችም የተገለጠ ነገር የለም። ቀደም ሲል ደግሞ አቶ በቀለም ተናግረዋል። ያንን እስከሚገለጥ ድረስ እንተውና፣ ወጣቱ መጠቀሚያ እንዳይሆን ምን ምክር ይሰጣሉ? አቶ በቀለ ገርባ አሁን እንግዲህ እዚህ ላይ የሆነ ተቋም ከገርባው እንዳለ የሚገልጹ ጉዳዮች አሉ። ያልቁት ለምሳሌ በኦሮሞ ስም የሚጠሩ ባንኮች ተሰባብረዋል። በለጡ ለምሳሌ ሰባራ ባቡር የነበረ ኦሮሚያ ባንክ ተሰባብሯል። እንቁላል ፋብሪካ ላይ በኦሮምኛ የጀነራል ታደሰ ብሩ ስም የያዘ ትምህርት ቤት ተሰብረዋል። ይህ የተለያየ ስፍራ ነው። በሌላ ቦታ የኦሮሞ ባህል ልብሶች የሚሸጡበት ቦታዎች ተሰብረዋል፣ ተደብድበዋል። በተመሳሳይ የኦሮ ታርጋ የለጠፉ መኪኖች ተሰባብረዋል። ይሄ እውነት ነው። ይሄ በአንድ ጊዜ በሁሉ ቦታ ሊሆን የሚችለው ምን አይነት ቅንብር ቢኖር ነው ምን ከጀርባው ቢኖር ነው የሚለው። እኛ ወደ መፍትሄ ለመምጣት ስንል መፍትሄውን ለመፈለግ መንስኤውን ማግኘት ስላለብን ከጀርባው የሚያስተባብር በበላይ ሆኖ የሚያዘምጥ አካል አለ። ይህንን ድርጊት የሚያደርጉት ደግሞ የተወሰኑ የኅብረተሰብ ክፍሎች ናቸው። ድሀ የኅብረተሰብ ክፍሎች ናቸው። በደአም የተጎዱ ለራሳቸውን በብዙ መከራ ውስጥ ያሉ ድህነታቸውን ምክንያት በማድረግ ያንን መጠቀሚያ በማድረግ እነዚህን ሰዎች ተጠቅመውባቸዋል። ስለዚህ እኛ ወደ መፍትሄው ለመድረስ ስንል ነው መንስኤውን ለመጠቆም የፈለግነው እንጂ ነገርን ለማባባስ አይደለም። ከማባባስ የሚገኝ ነገር አሁንም ዛሬ የለም ብለን እናምናለን። ነቅጠንባቸዋል ተዉ፣ አያስፈልግም የሚለውን ለመንገር ብቻ ነው። ስለዚህ ለወጣቱ ማለት የምንችለው ነገር ወደፊት ይሄ ሀገር የወጣቶች ነው። ትልልቅ ሰዎች የሚኖሩት ለጥቂት ጊዜ ነው። ይሄ ሀገራችሁን አታጥፉ። እርስ በራሳችሁ አትባሉ። የማንም መጠቀሚያ እንዳትሆኑ። በማንኛውም በኩል የሚመጡ የፖለቲካ አመለካከቶችን በደንብ አድርጋችሁ መዝናችሁ አይታችሁ፣ ጥቅምና ጉዳቱን አመዛዝናችሁ እርምጃ ውሰዱ። ዘላችሁ ወደ መጣላት ዘላችሁ ንብረት ወደ ማጥፋት ዘላችሁ እርስ በርስ ወደ መጣላት አትሄዱ። እናንተ ወደፊት አብራችሁ የምትኖሩ ህዝቦች ናችሁ እና ወጣቶቻችን ይህንን ተገንዘቡ። የማንም መጠቀሚያ እንዳትሆኑ ወንድማማችነታችሁን ጠብቁ፣ በፍቅር ኑሩ። የሌላ ሰው መጠቀሚያ እንዳትሆኑ አደራችሁ ለማለት ብቻ ነው የምፈልገው። እሺ፣ ሁለታችሁንም እጅግ አርጌ ነው የማመሰግነው አቶ በቀለ ገርባ እንዲሁም አቶ አንዱዓለም አራጌ። በጣም እግዚአብሔር ስጥልኝ። በአድማጮቻችን ስም አመሰግናለሁ። ትዝታንና እንግዶቿን አመሰግናለሁ። አሁን ወደ ቀጣይ ዝግጅት ከማለፋችን በፊት አንድ ሙዚቃ እንጋብዛቸው። ህንድና ቻይናን የመሳሰሉ ሀገሮች በደንብ ተጠቅመውበታል። እኛም አያቅተንም የሚሉት ዶክተር ተዋበች ከልጅነት እስከ እውቀት የሰሩትን ያሳለፉትን ስቱዲዮችን ድረስ መጥተው አጫውተውናል። አባይድን ማስተዋወቁ ነው የሚበልጥብኝ ብለው ነበርና ዛሬ ከእሱ እንነሳና ቆየት ብለን ደግሞ ወደ ቀደሙት ስራዎቻቸው በሌላ ጊዜ እንመለሳለን። የተማረና የሰለጠነ ህብረተሰብ መያዝ ለአንድ ሀገር እድገት በጣም ወሳኝ ነው። ስለዚህ አሁን በዚህ በጡረታ በምሰማራበት ጊዜ የተለያዩ ፕሮጀክቶችን ካየው በኋላ በተለይ የዚህ የሰለጠነው የሰው ሀይል ፍልሰት እየቀጠለ በተለያዩ ፑል ኤን ፑሽ ፋክተርስ ነው የሆነው ቢሆንም ደግሞ እነኝህን እንደ ሉዝ አድረግ ናቸው አይነት ሳይሆን ይህንን ሪሶርስ ጌን ልናደርግበት የምንችልበት መንገድ ምንመልሰለንጠቀምበት ያንን ብዙ አሰብኩበት። በወቅቱ የነበረውንም ብዙ በአለም ውስጥም የነበሩትን ውይይቶች ምናምኖች እያዳመጥኩ ኢትዮጵያ ውስጥ ይህንን ነገር ማድረግ አለብን ምክንያቱም ብዙ የተማረ የሰለጠነ የሰው ኃይል ከሀገራችን ውጭ አለ። አገራችን ደግሞ በኢንፍራስትራክቸር በጣም በፍጥነት እየተስፋፋ የሄደች ስለሆነ እነኚህ አዲስ የሚስፋፉት ተቋማት የሰው ኃይል የሰለጠነ የሰው ኃይል ይፈልጋሉ። አገር ውስጥ ያለው የሰለጠነ የሰው ኃይል አቅም ያንን በአግባቡ ሊሸፍን አይችልም። ስለዚህ እዚህ ሪሶርሱ አለን እዚህ ደግሞ ጋፖ አለን እና ስለዚህ አንድ ሲስተም ቢዘረጋ ሌላ ሀገርም ይሄ ነገር የተሞከረ ስለሆነ ቢዘረጋ ኢትዮጵያም ብትዘረጋ በውጭ ያሉ የተማሩትን የሰው ሀይል ወደ ሀገር ለመሰብሰብ እና ፊዚካሊ መምጣት አለባቸው ሳይሆን ባሉበት ቦታ ሆነው አገሪቱ ልትጠቀም በምትችልበት መንገድ፣ አገሪቱም ውጭ ያለውን ባለሙያ ሊጠቅም በሚችልበት መንገድ ይህን ስርዓት በምን አይነት ማካሄድ እንችላለን የሚለውን ሀሳብ ይዤ ስለነበረ እሱ እየጎላ መጣ። ስለዚህ እዛ ላይ ትኩረቴን ሰጥቼ ከ2006 እንደ አውሮፓ አቆጣጠር ጀምሮ ያኔ ነው ጥረት ያጣሁለትነ ማለት ነው። አስራ ሁለት አመቱ ነው ይህንን ፕሮግራም ይዤ እየተንቀሳቀስኳለሁኝ። ሳይንስ ፎር ብሬን ጌን ኤንድ ኢኖቬቲቭ ዲቨሎፕመንት ይባላል። እንግዲህ ብሬን ድሬይን እንደምናውቀው ብሬን ወጣ ነው። ጌን ደግሞ መመለስ ነው። ስለዚህ አባይድ ሲቋቋም የተቋቋመባቸው እንግዲህ መነሻው ምንድን ነው? ሶስት ነገሮች ናቸው። አንደኛ የተማሩ ኢትዮጵያውያን ወደ ውጭ መሄዳቸው ይቀጥላል። ይሄ ደግሞ ግሎባላይዜሽን እስካለ ድረስ መቀጠሉ አይቀርም። ይሄ እውነት ነው። ኢንስቲቱዩሽኖቻችን አገር ውስጥ እየተስፋፉ እየሄዱ ናቸው። ስለዚህ የተማረ ሰው ኃይል ፍላጎቱ በከፍተኛ ደረጃ እውቀት፣ ልምድ ያለው ባለሙያ መፈለጉ ሁልጊዜም ይኖራል። አሁን ሲስተም መዘርጋት አለበት። ያ ሲስተም ዲያስፖራውን እንግዲህ የተማ ውጭ ያለውን የሰው ሀይል በአለም አቀፍ ደረጃ መግባቢያ ቋንቋ ሆኖ የተወሰደው ዲያስፖራ ተብሎ ነው። ይሄ አባይድ የሚባለው ድርጅት ትኩረቱ የእውቀት ዲያስፖራ ላይ ነው። ዲያስፖራውን አሁን በኢትዮጵያ ዲያስፖራ ፖሊሲ ውስጥ በአራት ተከፍሏል። አንደኛው የእውቀት ዲያስፖራ፣ የሬሚተንስ ላይ ያተኮረ ዲያስፖራ፣ የኢንቨስትመንት ላይ ያተኮረ ዲያስፖራና ሌበር ላይ ያለ ዲያስፖራ ነው። አባይድ የእውቀት ዳያስፖራ ላይ ዳያስፖራው ላይ ነው እና እነኚህ ባለሙያዎችን ምን ብናደርግ ነው እውቀታቸውን ለሀገር ልማት ለሀገር እድገት አስተዋጽኦ ሊያደርጉ የሚችሉበትን መንገድ ምናመቻቸው የሚለውን ማሰብ ነበረብን። ስለዚህ የሆነ ውይይቶች ተካሄዱ፣ ሀገር ውስጥም ተካሄዱ፣ እዚህም አሜሪካ ኢትዮጵያውያኖች በእግር ኳስ ሰበብ በሚገናኙበት ጊዜ ለመወያየት እድል አግኝቻለሁ። እንግሊዝ ሀገርም እንደዚሁ እና ውጭ ያለው የተማረው የሰው ኃይል ሁኔታዎች ቢመቻቹለት በአብዛኛው አገሩን ለማገዝ፣ እውቀቱን ለማካፈል ትልቅ ፍላጎት አለው። ፓሽኔት ነው። አገራችን ደግሞ አሁን ከማንም በበለጠ በፍጥነት ኢንስቲትዩሽንስ እየተዘረጉ ነው ያሉት። የዩኒቨርስቲዎቻችን ከቅርብ ጊዜ ሶስትና አራት ብለን እንቆጥራቸው የነበረው አሁን አርባ አምሳ እየደረሱ ነው። በላስት ነምበር አይኖ አርባ ሰባት ናቸው። ይሄ እንግዲህ በፐብሊክ ሴክተሩ ያሉ ናቸው። ይህንኑ ኑ የሚያህል ደግሞ በፕራይቬት ሴክተሩ አለ። ስለዚህ ባለሙያ እውቀት ያለው ልምድ ያለው ባለሙያ ያስፈልጋል። ና ያንን እንዴት አድርገን ነው ሀርንስ ማድረግ የምንችለው? አንደኛው ባለሙያዎቹ ነማን ናቸው፣ ማን ነው ማን ናት የሚለውን ለይቶ ማወቅ ያስፈልጋል። ስለዚህ አናሊሲስ መሰራት አለበት። እነማን ናቸው፣ የት ናቸው የሚለውን እና ደግሞ በምን አይነትስ ነው አስተዋጽኦ ለማድረግ የሚችሉት። አንዳንዱ በርቀት በርቀት የሚያደርጉት አካሄድ አለ። በምን ሙያ መስክ ላይ ነው ያሉት፣ በምንስ አይነት ነው አገልግሎቱን ለመስጠት የሚፈልጉት የሚለው ለይቶ ማወቅ ያስፈልገዋል። አሁንም ቢሆን ኢትዮጵያ ውስጥ ዳያስፖራውን ለማሳተፍ ትልቅ ፍላጎት አለ በተለያየ አጋጣሚ አሁን በጠቅላይ ሚኒስትሩም እዚህ መጥተው በነበረበት ጊዜ ያደረጉት ማብራሪያ አለ የባለሙያው መሳተፍ አስፈላጊ እንፈልጋቸዋለን ብለው ጥሪ አድርገዋል በሁሉም መስክ አገልግሉ የሚለውን ስለዚህ ያ በሩ ተከፍተዋል ማለት ነው ሁለተኛው የባለሙያው የት ነው የሚለውን ለይቶ ማወቁ ደግሞ አስፈላጊ ስራ ነው እነማን ናቸው አገሪቱ ውስጥ የምትፈልገው ባለሙያ ምን አይነት ነው የሚለውንም ማወቅ ያስፈልጋል። አሁን በአገር ውስጥ ያሉት ተቋሞች በውጭ የሚገኘውን የሰለጠነ የሰው ሀይል በምን አይነት ነው ለመቀበል ና ለመጠቀም የሚፈልጉት አካሄዱ ምን መሆን አለበት የሚለው ስልት በደንብ ተጠንቶ መሰራት አለበት። ስለዚህ አሁን አባይድ እያደረገ ያለው አንደኛ ይህንን ሀሳብ በተቻለ መጠን ፖፑላራይዝ ለማድረግ ማስተዋወቅ ማስተዋወቅ አድቮኬት ማድረግ መንግስትም መንግስታዊ ባልሆኑ ድርጅቶችም በምሁራንም አገር ውስጥ ባሉት ተቋማትም ውጭ ባሉት ምሁራንም ይሄ ይሄ ሀሳብ መሰራጨትና መስፋፋት አለበት። አንዱ እሱ ነው። ዶክተር አብይ አላገኘሁትም፣ እንገናኛለን አንድ ሀሳብ ላይ በዚህ ጉዳይ ላይ በአንድ ሀሳብ ላይ ያለን ስለሆነ እኔ ለኢትዮጵያ ትልቅ አጋጣሚ ነው ብዬ ነው የማስበው። ምክንያቱም ይህንን ሪሶርስ በአግባቡ መጠቀም ካልቻል አሁንም ቢሆን እንደዚሁ በር ተከፍቷል ስለተባለ ያንን ጥቅም በሚመችና አገሪቱ በምትፈልገው መልክ ሊሆን ይችላል ብሎ ማለት አይቻልም። ስለዚህ በተበታተነና ስልት በሌለው መንገድ መንገድ መሆን የለበትም ሌላ ሀገር ምንድን ነው ሌላ ነገር ምንድን ነው የተለያዩ ሀገሮች ለምሳሌ ህንድ፣ ኮሪያ፣ ቻይና ዳያስፖራ ፕሮፌሽናሎቻቸውን በሚገባ ተጠቅመዋል በሚገባ ስለዚህም ነው አሁን ሀያል እየሆኑ ያሉት። ውጭ የሚያገኙትን እውቀት ሰብስበው ለአገራቸው ባሉት ተቋማትና የአሰራር ዘይቤዎች ውስጥ ሁሉ ፍሌክትድ እንዲሆኑ እያደረጉ ሩቅ የነበረውን ነገር ውስጣቸው እንዲኖር በማድረግ ያንን በሚገባ መጠቀም ተችሏል። እኛም ጋር ያንን ማድረግ እንችላለን። በተለያየ ቦታ ሄጅ የተለያዩትን ውጭ የሚኖሩ ፕሮፌሽናሎችን ባነጋገርኩ ቁጥር ያገኘሁት ሪስፖንስ ይሄ ነው፣ መስራት እንፈልጋለን፣ ኮንትሪቢዩት ማድረግ እንፈልጋለን፣ ዊአር ሬዲ ግን ስልት አለ ወይ? በምን አይነት ነው የምንመጣው? መምጣቱ ብቻ ሳይሆን እዛስ ያሉት ተቋሞች በአግባቡ ይህንን እውቀት ሀርነስ ለማድረግ የሚያስችል ስትራቴጂ አላቸው ወይ? ምክንያቱም ከዚህ ሄደው እዛ ቁጭ ብሎ መዘጋጀት ያለበት ጉዳይ አይደለም። ዝግጅቱ ከዛ ሆነው ከዚህ ያለውንም አብሮ በማስተባበር እጅ ለእጅ መሄድ ያለበት ጉዳይ ነው እና አባይድ እነኚህ ሁለቱ ጉዳዮች ላይ ትኩረት እየሰጠ ነው እየተንቀሳቀሰ ያለውና ስንጀምር የዛሬ አስራ ሁለት ዓመት ቅድም እንዳልሱ ይህ ሀሳብ እንግዳ ነው። ኢንቨስተር ዳያስፖራ ሲባል ሁልጊዜ ኢንቨስተር ነው የሚመስለው እና ዳያስፖራ ከተባለ በኢንቨስትመንት ረገድ ላይ ነው የነበረው። ነገር ግን ብዙ ግፊት እየተደረገ አሁን ዳያስፖራ ፖሊሲ ወጣ። ዳያስፖራ ፖሊሲ ውስጥ ስለ እውቀት ያለው ዳያስፖራ የተጠቀሰ እንት ሁኔታ የተለየ ክፍል አለው። አሁንም ደግሞ ከሱ በተጨማሪ ደግሞ የዳያስፖራው የእውቀት ዳያስፖራውን እንዴት መጠቀም ይቻላል የሚል መመሪያ እንዲወጣም ተደርጓል። ከዶክተር ተዋበች ቢሻው ጋር የተደረገው ውይይታችን አላበቃም። ጥረታቸው እስካሁን ምን ምላሽ አገኘ በሌላ ጊዜ እንመለስበታለን። ቆንጅትንና እንግዳዋን ዶክተር ተዋበች ቢሻውን እናመሰግናለን። በዙ እናበቃለን። አድማጮች አሁን የዜና ማጠቃለያ እናሰማለን። በበርካታ የአፍሪቃ ሀገሮች ያሉት ቀዳማዊ ትመቤቶች የዩናይትድ ስቴትስ ቀዳማዊ ትመቤት በመጪው ሳምንት አፍሪቃን ሲጎበኙ ችግሮችን ለመፍታት የሚሞክሩት የአፍሪቃን ተመክሮ በሚገባ በመረዳት እንደሚሆን ተስፋ እናደርጋለን ብለዋል። የሞዛምቢክ፣ የናሚቢያ ና የሴራሊዮን ቀዳማዊ መቤቶች በአሜሪካ ድምፅ በኩል ይህን የምክር ሀሳብ ያቀረቡት ኒውዮርክ ከተማ በሚካሄደው የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ኢራቅ ያሉት ዲፕሎማሲያዊ ሰራተኞች በጸጥታ ዛቻ ምክንያት በጊዜያዊ መልክ ወደ ሌላ ቦታ እንዲዛወሩ አሜሪካ ማዘዟን ገልጸዋል። የኢራን እስላማዊ አብዮታዊ ዘብ የስኳድ ኃይል ና የእነሱ ተባባሪ የሆኑ የኢራቅ ሚሊሻዎች በዩናይትድ ስቴትስ ዲፕሎማሲያዊ ተቋማት ላይ የሚያሰማቸው ዛቻዎች እየጨመሩ መሄዳቸውን ጠቁመዋል። ፓምፔዮ ያወጡት መግለጫ ኢራቅ ያሉት ሰራተኞችንና ተቋሞችን በማጥቃት ለሚደርሱት ተጨባጭ ዛቻዎች ምክንያት ዲፕሎማሲያዊ ሰራተኞች በጊዜያዊ መልክ ወደ ሌላ ቦታ እንዲዛወሩ መመሪያ ሰጥቻለሁ ይላል። ኢራን በአካባቢ ባሉት የአሜሪካ ዲፕሎማሲያዊ ተቋማት ላይ ምንም አይነት ጥቃት እንዳታካሄድ ፓምፖዮ አስጠንቅቀዋል። ኢንዶኔዥያ ውስጥ ትላንት በደረሰው ከባድ ረዕደ መሬት ቢያንስ 384 ሰዎች እንደሞቱ 500 ሰባ የሚሆኑ ደግሞ መቁሰላቸውን ባለሥልጣኖች ገልጸዋል። የመሬት ነውጥ መለኪያ ስበትና ወጥብ አምስት እንደሆነ ታውቋል። ፖላና ዳንገላ የተባሉ ከተሞች ደግሞ በሱናሚ ወይም ኃይለኛ ዝናብ በተቀላቀለበት ከባድ አውሎ ነፋስ ተመተዋል። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዝላ በቃ